ሰቆቃዊ ኤርምያስ ምዕራፍ አራት ። አሌፍ ወርቁ እንዴት ደበሰ? ጥሩ ወርቅ እንዴት ተለወጠ? የመቅደሱ ድንጋዮች በጐዳና ሁሉ ራስ ተበተኑ። ቤት ጥሩ ወርቅ የሚመስሉ የከበሩ የጽዮን ልጆች የሸክላ ሠሪ እጅ እንደ ሠራው እንደ ሸክላ ዕቃ እንዴት ተቈጠሩ? ጋሜል ቀበሮች እንኳ ጡታቸውን ገልጠው ግልገላቸውን አጠቡ። የወገኔ ልጅ ግን እንደ ምድረ በዳ ሰጎን ጨካኝ ሆነች። ዳሌጥ ጡት የሚጠባው የሕፃን ምላስ ከጥም የተነሣ ወደ ትናጋው ተጣበቀ። ሕፃናት እንጀራ ለመኑ፣ የሚቈርስላቸውም የለም። ሄ የጣፈጠ ነገር ይበሉ የነበሩ በመንገድ ጠፉ፣ በቀይ ግምጃ ያደጉ የነበሩ የፍግ ክምር አቀፉ። ዋው የማንም እጅ ሳይወድቅባት ድንገት ከተገለበጠች ከሰዶም ኀጢአት ይልቅ የወገኔ ሴት ልጅ ኀጢአት በዛች። ዛይ ዐለቆቿ ከበረዶ ይልቅ ጥሩ ከወተት ይልቅ ነጭ ነበሩ። ገላቸው ከቀይ እንቍ ይልቅ ቀይ ነበር፤ መልካቸውም እንደ ሰንፔር ነበር። ሄት ፊታቸው ከጥቀርሻ ይልቅ ጠቍሮአል። በመንገድም አልታወቁም። ቁርበታቸው ወደ አጥንታቸው ተጣብቀዋል ደርቆአል እንደ እንጨት ሆኖአል። ጤት በሰይፍ የሞቱ በራብ ከሞቱት ይሻላሉ። እነዚህ የምድርን ፍሬ አጥተው ተወግተውም ቀጥነዋል። ዮድ የርኅሩኆች ሴቶች እጆች ልጆቻቸውን ቀቅለዋል። የወገኔ ሴት ልጅ በመቀጥቀጥዋ መብል ሆኗቸው። ካፍ እግዚአብሔር መዓቱን ፈጽሞአል። ጽኑ ቍጣውን አፍስሶአል። እሳትን በጽዮን ውስጥ አቃጠለ መሰረቷንም በላች ላሜድ የምድር ነገሥታት በዓለምም የሚኖሩ ሁሉ አስጨናቂና ጠላት በኢየሩሳሌምም በር እንዲገባ አላመኑም ሜም የጻድቃንን ደም በውስጧ ስላፈሰሱ ስለ ነቢያቶቿ ኀጢአትና ስለ ካህናቶች በደል ነው ኖን ታውረው በመንገድ ላይ ተቅበዘበዙ ልብሳቸው እንዳይዳሰስ በደም ረክሰዋል ሳምኬት እናንተ ርኩሳን ራቁ ርቃችሁም ሂዱ አትንኩ ብለው ጮኹባቸው። በሸሹና በተቅበዘበዙ ጊዜ በአሕዛብ መካከል በዚህ ከእንግዲህ ወዲህ አይኖሩም ተባለ። ኤ የእግዚአብሔር ፊት በተናቸው፣ እርሱም ከእንግዲህ ወዲህ አይመለከታቸውም። የካህናቱን ፊት አላፈሩም፣ ሽማግሌዎቹንም አላከበሩም። ፌ ዓይናችን ወደ ከንቱ ረዳታችን ገና ሲመለከት ጠፍቷል። በመቆየታችን ማዳን የማይቻለውን ሕዝብ ጠብቀናል። ጻዴ በአደባባያችን እንዳንሄድ ፍለጋችንን ተከተሉ። ፍጻሜያችን ቀርቧል፣ ዕድሜያችን አልቋል። ፍጻሜያችን ደርሷል ቆፍ አሳዳጆቻችን ከሰማይ ንስር ይልቅ ፈጣኖች ሆኑ። በተራሮች ላይ አሳደዱን፣ በምድረ በዳ ሸመቁብን። ሬስ ስለ እርሱ በአሕዛብ መካከል በጥላው በሕይወት እንኖራለን ያልነው በእግዚአብሔር የተቀባ የሕይወታችን እስትንፋስ በጉድጓዳቸው ተያዘ። ሳን በዖፅ ምድር የምትኖሪ የኤዶምያስ ልጅ ሆይ ደስ ይበልሽ ሐሤትም አድርጊ። ጽዋው ደግሞ ወደ አንቺ ያልፋል፣ አንቺም ትሰክሪአለሽ ትራቆቻለሽም። ታው የጽዮን ልጅ ሆይ የበደልሽ ቅጣት ተፈጸመ፣ ከእንግዲህ ወዲህ አያስማርክሽም። የኤዶምያስ ልጅ ሆይ በደልሽን ይቀጣል፣ ኃጢአትሽን ይገልጣል።